የዩናይትድ ስቴትስ የአፍሪቃ ጦር አዛዥ ጉብኝት ሀገራቸው በኢትዮጵያ እየተካሄደ ያለውን ታይቶ የማይታወቅ የለውጥ ሂደት ለመደገፍ ያላትን ቁርጠኝነት እንደሚያረጋግጥ በአዲስ አበባ የሚገኙ አምባሳደሯ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ከዩናይትድ ስቴትስ የአፍሪቃ እዝ ማለትም አፍሪኮም አዛዥ ጄኔራል ሲተፍን ተውስተን ጋር ተገናኝተው ተነጋግረዋል። በሁለቱ ሀገራት መካከል ያለው ወታደራዊ ትብብርና ሌሎች ጉዳዮች በውይይቱ መነሳታቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። እስክንድር ፍሬው አጭር ዘገባ አድርሶናል። በአፍሪካ ጉዳይ ቁጥር አንዱ የዩናይትድ ስቴትስ የጦር ዕዝ አዛዥ ናቸው፣ ዛሬ አዲስ አበባ የተገኙት ዩናይትድ ስቴትስ በመላው ዓለም ካሏት መልክዓ ምድራዊ አቀማመጥን መነሻ ያደረጉ እዞች የአፍሪካውን የሚመሩት የዛሬው የአዲስ አበባ እንግዳ ጄኔራል ስቲፈን ታውንሴንድ ናቸው። መቀመጫውን ስቱትጋርት ጀርመን አድርጎ የተቋቋመውን የዩናይትድ ስቴትስ አፍሪካ እዝ አፍሪኮም የሚመሩት ጄኔራል ስቲፈን ታውንሴንድ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ኢትዮጵያ በአካባቢውና በአፍሪካ አህጉር ጠቃሚ የመሪነት ሚና እንደምትጫወት ጄኔራሉ በውይይቱ ወቅት ተናግረዋል። እንደ አውሮፓውያን አቆጣጠር በ2019 እና በ2020 በአፍሪኮም የሚዘጋጅ የጦር ልምምድ ለማስተናገድ ያሳየችውን ተነሳሽነትም ጠቅሰዋል። በሰላም አስከባሪነት በመሳተፍ የምትጫወተውን ሚናም አንስተዋል። የአፍሪኮም አዛዥ ጉብኝት ዩናይትድ ስቴትስ በኢትዮጵያ እየተካሄደ ያለውን ታይቶ የማይታወቅ የለውጥ ሂደት ለመደገፍ ያላትን ቁርጠኝነት ያረጋግጣል ያሉት ደግሞ በአዲስ አበባ የሚገኙት አምባሳደሯ ናቸው። አምባሳደር ማይክል ሬይነር አክለው እንዳሉት ኢትዮጵያ በለውጥ ሂደት እየተጓዘች ባለችበት ወቅት የሕዝቦቿን መብትና ደህንነት ከመጠበቅ ጎን ለጎን አካባቢያዊ መረጋጋትን ማሳደግ ወሳኝ ነው። የዩናይትድ ስቴትስ የአፍሪካ እዝ አፍሪካው ማዛዥ ጄኔራል ስቲፈን ታውንሴንድ ከኢትዮጵያ ጦር ኃይሎች ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላ ጋርም ተገናኝተው መነጋገራቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።